በቤንች ሸኮ ዞን በሚገኘው የጉራ ፈርዳ ወረዳ የመፈናቀል ድርጊት ተፈጽሟል የተባለው በወረዳው ጋቢጣና ሰመርታ በተባሉ ቀበሌያት ውስጥ ነው። ነዋሪዎቹ የተፈናቀሉት አርብ እለት በአካባቢው የነበሩ የጸጥታ አባላት በታጣቂዎች መገደላቸውን ተከትሎ መሆኑን ተናግረዋል። ታጣቂዎቹ ቀበሌያቱን ሊያጠቁ መሆኑን ቀድሞ መስማታቸውን የሚናገሩት አንድ የጋቢጣ ቀበሌ ነዋሪ የእነሱን መውጣት ተከትሎ በመንደሮቹ ተፈጽሟል ያሉትን ድርጊት ገልጸዋል። የሀገር ተወላጅ ማለት ነው አንድ አንድ ሽፍታች ያለ ሆኖ በደንብ አድርጎ መረጃ እየሰጡልን ይሁ ዛሬ እዝ ሰማርታና ጋቢቃ ልንመታ ነው አሉ ታዲስ አጠቃላይ ስወጣ ከምን መታ ብለን እኛ ልንወጣ ስንል ማለት ነው ሰዎቹ መጥጦ አባረሩና ሰባት ቤት ያቃጠሉ ሰባት ቤት እኛ ያለንበት ጋቢቃ ማለት ነው ከዛ በኋላ እኛ ከወጣን በኋላ ሶስት ቤት ነው የተጨመረው ስንት ሆነ አስር ከዛ ከእኛ ገጠለና ሰማርታ የምትባል ቀበላ ያለች አንድ ሴል ሙሉ ተቃጥለዋል። አጠቃላይ ወጣት ሰው ዛሬ የተፈናቀለ ነው። ባያንስ የነ ቀበሌ አራት ሺህ ምናምን ሰው ነው የተፈናቀለ። በደቡብ ክልል ቤንች ሸኮ ዞን የጉራ ፈርዳ ወረዳ ባለስልጣናት በቁጥር ባይጠቅሱም በወረዳው በጸጥታ አባላት ላይ ጥቃት መድረሱንናም የመኖሪያ ቤቶችን መቃጠላቸውን አረጋግጠዋል። የጉራ ፈርዳ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ወርቅ ነህ እሸቱ ድርጊቱን የፈጸሙት በእርሳቸው አጠራር ጁንታዎቹ በየአካባቢው ያደራጇቸው ኃይሎች ናቸው ብለዋል። እያጅቦ ሄዱትን ላይ ነው ጥቃት ተፈጸሙት። ይሄ ነው ያለን መረጃ። አሁን ባለው ሁኔታ እንደ ሀገር ያለው ችግር ያው እኛ አካባቢም ያው ተመሳሳይ ነው እና ያው ከህግ ማስከበር አንጻር ባለፈው በትግራይ ክልል ህግ አንጻር ጁንታዎቹ ያው በየ አካባቢ የራሳቸውን ሰው ያደራጁ ስለሆነ ሰዎችን የማፈናቀል ስራቸውን በዚህም በእኛ አካባቢ ላይ እንደፈጠሩ ነው እኛ ያለን መረጃ። በጉራ ፈርዳ ወረዳ በተደጋጋሚ የሚደርሱ ጥቃትና መፈናቀሎችን ለምን ማስቆም አልተቻለም? በሚል በዶቼቬሌ ዲደብሊዩ የተጠየቁት የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊው አቶ ወርቅነህ ተከታዩን ምላሽ ሰጥተዋል። አሁን አንደኛው እኮ መንግስት የራሱን ጥረት እያደረገ ነው፣ ስራዎችን የሰራ ነው። ከአቅሙ በላይ ሆኖበት ሳይሆን ከውጭም ከውስጥም መንግስት የማዳከም ስራዎች ይሰሩ ስላሉ ካልሆነ በቀር ከበቂ በላይ ራሱን መስዋዕት የከፈለ ህዝቡን ከመታደግ አንጻር ስራዎችን የሰራ ነው ያለው። እኛ ከደቡብ ሱዳን ጋር ከጋምቤላ ጋር ተያይዞ ስለሆነ በዛ ሾልኮ የሚገቡት አካላት ይፈጠራሉ የሚል ግምት ነው በእኛ በኩል ያለው። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳም ካለፉት ሶስት ዓመታት ወዲህ ታጣቂዎች በነዋሪዎችና በጸጥታ አባላት ላይ ተደጋጋሚ ጥቃቶችን ሲያደርሱ መቆየታቸው ይታወቃል። የጉራ ፈርዳ ወረዳ በመጪው ሰኔ 14 ይካሄዳል ተብሎ በሚጠበቀው አገራዊ ምርጫ ድምፅ ከማይሰጥባቸው አካባቢዎች አንዱ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ከሳምንት በፊት ይፋ ማድረጉ አይዘነጋም። ለዶቼ ቬሌ ዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ